አቶ ክፍሉ ታደሰ ኢትዮጵያ ህዝብ አቤታዊ ፓርቲ አፓ መስራች የቀድሞ ከፍተኛ አመራር አባልና የትውልድ መጽሐፍ ደራሲ ህወሀት የህዝባዊ ወያኔ ሀርነት ትግራይና እንደዚሁም ከኤርትራ ህዝባዊ ግንባር ድርጅቶች ጋራ ስ የነበራችሁ ግንኙነቶች ምን ይመስል ነበር? በተለይም የኤርትራን በኢትዮጵያ ቅኝ ግዛት ስር የመሆን ሁኔታና እስከ መገንጠል ያለውን የነጻነት ጥያቄ አስመልክቶ እስካሁንም አወዛጋቢ ጉዳይ ነው። ከታሪክ ጋር ተያይዞ በዛ ላይ የነበራችሁ ትክክለኛ አቋም ምን ነበር? የብሔር ብሔረሰብ መብቶች እስከ መገንጠል የሚለውስ ላይ ያኔ ንን አቋም ከመደገፍ ሊያደርሳችሁ የቻሉባቸው የመርሆቻችሁ ምንጮች ምን ነበሩ? ይህም ሌላ ጠቃሚና ጥሩ ጥያቄ ነው። ትንሽ ሰፋ አድርጌ ማቅረብ ይቅጥላለሁ። መጀመሪያ ነገር ከድርጅቶቹ ጋር የነበረው ግንኙነትን በተመለከተ ከማንሳት በፊት ለምንድን ነው እሱ ይህንን የህዝቦች የእኩልነት ጥያቄ ማንሳት ግድ ያለው? ያ ትውልድ ምኝን ጥያቄዎች ለምንድን ነው ማንሳት የፈለገው? ብዙ ጊዜ ያ ትውልድ ከሚከሰስባቸው ጥያቄዎች ገነጠለ፣ አስገነጠለ የሚባለው ነው። ይህን ጥያቄ የህዝቦች የእኩልነት ጥያቄ ፈጥሮ እዚህ ያደረሰው እሱ ነው የሚል ነው። በምን የፈጠራ ታሪክ ነው! ሀሰት ነው። ያ ትውልድ ይህን ጥያቄ አልፈጠረም። እንዲያውም ያ ትውልድ የሚፈጠሩት እነዚህ ጥያቄዎች ናቸው። እንዲፈጠሩ ያደረጉት እነዚህ ጥያቄዎች ናቸው። ለምን ያ ትውልድ ለአካል እንደ ኃይል መንቀሳቀስ ከመጀመሩ በፊት ነው እሱ በባሌ ውስጥ፣ በሲዳሞ ውስጥ የኦሮሞ እንቅስቃሴ ሲካሄድ የነበረው ጄኔራል ዋቆ ጉቱ እንቅስቃሴ ሲካሄድ የነበረው፣ በኤርትራም የተቀሰቀሰው ትግል ግን ያ ትውልድ ከመፈጠሩ ቀደም ሲል የነበሩት እንቅስቃሴዎች ናቸው። ወያኔ ተብሎ ይጠቀስ የነበረው እንደ አውሮፓ አቆጣጠር በአስራ ዘጠኝ መቶ አርባ ሶስት አመተ ምህረት በአስራ ዘጠኝ መቶ ሰላሳዎቹ አመተ ምህረት ይመስለኛል በኛ አቆጣጠር የወያኔ እንቅስቃሴን ያ ትውልድ ባልተፈጠረበት በዛ ዘመን የነበሩ ናቸው እና እነኚህ ጥያቄዎች ከጊዜ ወደ ጊዜ እየጨመሩ እየጎለበቱ፣ ችግሩ እንቅስቃሴዎቹ እየጎለበቱ ብሶትን እየጨመሩ በኋላ የምንጫ እናቱን ለማ እንቅስቃሴ ተገብተን ኮርኔል በኋላ ጀኔራል ታደሰ በሩ የእነሱ እንቅስቃሴን ስር እየሰደደ መሄድ ጀመረ። እንግዲህ ይህ ሁሉ እንግዲህ በዚህ በተለይ በግንባር ቀደም የተማሪ እንቅስቃሴ መሪዎች ላይ ከፍተኛ ጫና ያሳደሩ በተለይ ደግሞ በተለይ ደግሞ በጣም ጉልፍ ጫና ያሳደሩት በአንድ ወቅት እንደ አውሮፓ አቆጣጠር በአስራ ዘጠኝ መቶ ስልሳ ስምንት አመተ ምህረት ይመስለኛል ኤጁኬሽን ፎር ኦል ትምህርት ለሁሉም የሚዳረስ ከሚለው መፈክር ጋራ ተያይዞ ኃይለ ሥላሴ በጣም ስፋት ተማሪዎች ስትን ተቃውሞ አካሄደው ነበረ። የኃይለ ሥላሴ መንግስት ሰፊ ሰፊ እንቅስቃሴ ሰፊ እርምጃ ወሰደ። በጣም በርካታ የተማሪ እንቅስቃሴ መሪዎች እስር ቤት ገቡ። ከእነኝህ መካከል ነዋለል ነበሩ። እስር ቤት በገቡበት ጊዜ የመጀመሪያ የገጠማቸው ጥያቄ በጭራሽ እነኝህ ተማሪዎች አይተውት ፈንተውት እናያሉት በርካታ የኦሮሞ ብሔርተኛ ሚንተው እንቅስቃሴ አባላት እስር ቤት ገጠሟቸው። ከእነሱ ጋር ማውራት ጀመሩ። ለማውራት ትግል አገኙ። የእነሱን ጥያቄ ምን እንደሆነ ለመነጋገር ሀሳብ ለመለዋወጥ ቻሉ። እነ- አስራ ዘጠኝ መቶ ስልሳ ሁለት አመተ ምህረት ጋር አካባቢ ይመስለኛል ው ዋለልኝ የህዝቦች የእኩልነት ጥያቄ ሊያነሳ የቻለው ከዚህ ከዚያ ከእስር ቤት ከወጣ በኋላ በተለይ ከኦሮሞ ብሄርተኛ ኃይሎች ጋር ከንድ ኮርኔል መጀመሪያ ታደሰ ብሩ ጋራ ተያይዘው ታስረው የነበሩት ወንድሞች ጋራ ካወራና ካልተነጋገረ በኋላ ከደረሱባቸው መደገና የእርሱ እሱ ብቻም አልነበረም። የብዙዎቹ ሀሳብ ነበረ እና ያ ትውልድ አልፈጠረኛ ንድናል ያ ትውልድ ያደረገው ነገር ጥያቄውን ተረዳው። ኢትዮጵያ ችግር እንዳለበት ተረዳ። የእኩልነት ችግር መከበር እንዳለበት ግንዛቤ አገኘ ተረዳ። ያ ነው ያ ትውልድ ትልቁ አስተዋጽኦ ለኢትዮጵያ። በኢትዮጵያ ውስጥ እኩልነት ከሌለ እኩልነት ስራ ላይ ሊውል የማይችል ከሆነ ኢትዮጵያ እንደ ሀገርም ጸንታ ልትቆያ አትችልም ከሚል ምድምጃ ነው ይደርሳል። ስለዚህ የእኩልነት ጥያቄ ሁለት ገጽታ ነው ያለው። አንደኛ የህዝቦች የእኩልነት ጥያቄ መከበር አለበት በራሱ አንድ፣ ሁለተኛ ነገር ኢትዮጵያ እንደ ሀገርም ጸንታ ልትቆይ የምችለው የእኩልነት ጥያቄ ሲከበር ነው። ይሄ የእኩልነት ጥያቄ ካልተከበረ ኢትዮጵያም ልትፈረካከፍ ፕሮጀክት ልጠፋም ትችላለች የሚል ድምዳሜ ላይ ደረሰ። በተለይ በዚህ ጥያቄ ላይ እኔ ዲዩ ክሬዲት ሊሰጠው የሚገባው በብርሃነ መስቀል በጣም በከፍተኛ አጽንኦት ነበረ እንትን ሲያደርግ የነበረው ከመሬት ጥያቄ ጋር ተያይዞ፣ ይሄ መሬት ጥያቄ መፍትሄ ካላገኘ፣ ምክንያቱም መሬት ጥያቄና የህዝቦች የኩነት ጥያቄ በጣም የተሳሰሩ ነበሩ። አብዛኛው አርሶ አደር የኦሮሞ አርሶ አደር ደቡብ፣ የደቡብ አርሶ አደር መሬት ተቀምቷል ግን በዛ አካባቢ መሬት የነበረው ደግሞ ከሌላ ቦታ የመጣው አንደኛ፣ በአካባቢም ያለው ባለሀብቱ እነሱ ነበሩ። ይሄ ሁለት የመሬት ጥያቄ በአንድ በኩል የክላስ መደብ ባህሪ ያለው፣ በሌላ በኩል ደግሞ ብሔራዊ ገጽታም አለው እና እነኝህ ሁለቱም ገጽታዎች የያዘ እንደመሆኑ መጠን ጠንካራ ብሔርተኛ ሀይል ቢነሳ ህዝቡን ይዞት ሊሄድ ይችላል። በተለይ ደቡብ ኢትዮጵያ እንደ ሀገር ጸንታ ለመቆየት ያስቸግራታል። ስለዚህ እኩልነት ጥያቄ አገር መገንጠል አለመገንጠልም አይደለም። የእኩልነት ጥያቄ ኢትዮጵያ ጸንታ እንድትቆይ የምትችለው እኩልነት ጥያቄ ሲከበር ብቻ ነው እሱ ከሚል ነው። ያን የምናነስ ወደ እንደኛ ለመሄድ ከኢትዮጵያ ተማሪዎች ንቅናቄ የተወለዱት ኢትዮጵያ ግራ ኃይል በተነሱበት ጊዜ ሻዕቢያም ገና በመፈቀር ላይ የነበረ አካል ነው። ሻዕቢያ በእኛ ላይ በተለይ በኢህአፓ ግንባር ቀደም አባላት ላይ ሊያሳድር ይችል የነበረው የፖለቲካል ጫናም ሆነ ሌላ አይነት ጫና በጣም በጣም እጅግ በጣም ዝቅተኛ ነበር። በአስተሳሰብ ደረጃ ቢሆን በተለይ በዚህ በአቶውልድ አባላት በዛ ጊዜ የኢትዮጵያ ሁኔታ እናውቃለን ብለው የሚያስቡ ስለነበረ ከሻዕቢያም ሆነ ከሌላ ከማንኛቸውም ኃይሎች ምንም አይነት የአስተሳሰብም ሆነ በአስተሳሰብ ደረጃ እርዳታም ሆነ ድጋፍ የሚፈልጉበት ወቅት አልነበረም። ምናልባት ቅድሚ ኤርትራ ብሄርተኛ ኃይሎች ጋር እነሱ ጋር ከበባ ይደረግበት ወደ እነዚያ ጋር አፈግፍጎ ሊሄድ የሚችል ይችላል የሚል ወታደራዊ ስሌት እንጂ ፖለቲካዊ ስሌት አልነበረም። ከወታደራዊ ስሌት ለመነሳት ነበር እንግዲህ ከነሱ ጋራ ግንኙነት የተፈጠረው። መጀመሪያ ላይ የተፈጠረው ግንኙነት በኋላ ሻእቢያ ከሆነ ጋር ነው ነው። ከሻእቢያ ጋር ግንኙነት በፈጠርንበት ጊዜ አንድ ትልቅ ጥያቄ አንድ ትልቅ ችግር ይነሳል። አቶ ኢሳያስ አፈወርቂ ድርጅት በጣም እጅግ በርካታ ኢትዮጵያ ተማሪ ንቅናቄ ውስጥ ይሳተፉ የነበሩ ስብሀቱ ስብሀቱና ሌሎችም በርካታ ወጣቶችን መጀመሪያ ያስላሉ። በኋላ ይገሏቸዋል። ቁጥራቸው በትክክል አላውቅም፣ ግን በጣም ብዙ ናቸው እና ይገሏቸዋል። መንቃ ብሎ ነው የሚገሏቸው። እና ምን ሲገደሉ፣ ብርሃነ መስቀል እዛው ሜዳ ነበረ፣ ሻእቢያ የነበረበት ክልል ውስጥ ነበረ። እና ጥያቄውም ይህንን ስለ ግድያውም ሆነ ብርሃነ መስቀል አቶ ኢሳያስን በተመለከተ የመከረውን ነገር፣ ምን ማረግ እንዳለበት የሚለኝን ሀሳቦች ይዞ ይመጣል። በዛ ጊዜ ባለናቸውን ምን ያህል እንደተገደሉ አላውቅም። መጀመሪያ ላይ ይህ በምንወያይበት ጊዜ የተወሰኑ ሳይገደሉ አይቀሩም፣ የተወሰኑ ደግሞ ታስረው ነበረ ወይ ደግሞ ያሉበት አይታወቅም ነበረ እና እኛ በአስራ ዘጠኝ መቶ ስልሳ አምስት ዓመተ ምህረት ላይ ነሱ ኢሳያስ ላይ አቋም ያዝ ነው አቋም ያዝ ነው ምንድን ነው በዚህ በወሰደው እርምጃ ይሄ ቡድን አደገኛ ቡድን ነው የሚል አቋም ያዝ። አንደኛ፣ ሁለተኛ፣ በዛ ጊዜ እኛ በኢትዮጵያ ባወጣ ነው ፕሮግራም እኛም መርሀግብር የተቀበለ ማንኛውም ሰው ኢትዮጵያ ውስጥ ያለም አይደለም፣ ከኢትዮጵያ ውጭም ያለ ማንኛውም ሰው ፈረንጅም ሊሆን ይችላል፣ አፍሪካዊም ሊሆን ይችላል። መርሀ ግብራችን እስከተቀበለ ድረስ አባል ሊሆን ይችላል የሚል መርሀ ግብራችንና ስነ ስርአቱን የድርጅቱን ድርጅቱ ማህበሩን እስከተቀበለ አባል ሊሆን ይችላል የሚል አቋም ነበረን እና የአቶ ኢሳያስ ቡድን ገና በጣም ትንሽ ድርጅት እያለ ኤርትራውያኖችን እንዳንመለምል ነበረ ጥያቄ ያቀረበው። ይህንን በፊት ለፊት ነበረ የተቃወመ የኮሎኒያል የሚለው ጥያቄ እሱ በኋላ ነው የሚነሳው። በኋላ ሲነሳም ጥያቄውን የመቼም ጊዜ ቢሆን በኢህአፓ ታሪክ የኤርትራንም ሆነ ኦነግ ላነሳ የነበረው የቅኝ ግዛት ጥያቄ መቼም ጊዜ ተቀብለ ነው አናውቅም። ያልተቀበል ነው አንድም ከቲዎሪ ከስታፕ አንጻር ልክ አይደለም ከሚል ነው። ምክንያቱም እንደ ኢትዮጵያ አይነት ስፋል ያቀራ ሀገር ሌላ አገርም ቅኝ ሊያደረግ የሚችልበት እንትን ሁኔታም የለም እና አንድ አገር ቅኝ ሊያደረግ የሚችለው የተወሰነ ደረጃ የካፒታል ስርዓት ተዳበረባቸው ሁኔታዎች በመሆኑ ኢትዮጵያ ለዚያ የበቃች አልነበረችም። ቴሬቲካሊ በሲዮሪ ደረጃ የተፋለሰ የቴዎሪ እንትን ነው ከሚል መነሻም ነበረ። አንድ ሁለተኛ ነገር የኢትዮጵያ ብርት እኮ ኤርትራ ነበረች። አዱሊስ ማለት የባህር መውጫ ነበረ። የአክሱም አገዛዝ ሂስቶሪካሊም ከኢትዮጵያ ውጭ ነው የሚል እምነት ማንኛችንም አልነበ አልነበረንም። በዛ ጊዜ አሁንም የለም። ያንም አልነበረም። ህውሓትን በተመለከተ ህውሓት ገና ሲደራጁ ነበረ ስለ እነሱ የምናውቅ ነው። በተለይ አቶ አረጋዊ በርሄ ጋራ በሶስተኛ ሰው አማካኝነት ግንኙነት እናደረግ ነበረ። እኔ ነበርኩ ከአቶ አረጋዊ ጋራ በተዘዋዋሪ መንገድ ውይይቱን አደርግ የነበረው በእኛ መካከል ብርሃነዬ አስ የተባለ ትግራይ ሰው ነበረ። እኛ የሀፓ አባል የነበረ የትግራይ ሰው ነበረ። በዛ ጊዜ ሌሎቹ ቡድኖች ጋር እናደርግ እንደነበረ ሁሉ በዛን ጊዜ ህወሀት አይባሉ ነበረ፣ ግን በትግራይ አካባቢ ያሉ ሰዎች ስለሆኑ እነሱን ከእኛ ጋር ሊሰሩ የሚችሉባቸውን መንገዶች ከመዋሃድ ጀምሮ በግንባር ደረጃ ልንሰራ የሚችልባቸውን መንገዶች ነበር እንፈልግ የነበረው። ግን አቶ አረጋዊ በዛን ጊዜ ዋናው ትኩረቱ ከብርሃን እያሰረም መልምሎ የሱ አባል ለማድረግ ነበር ይፈልግ የነበረው። ይህም ደግሞ ለወቅት ሊሆን ነበረ አንድ ወቅት ላይ በሙሉ ጠፋ። እንግዲህ ለዚህ ላይ እንግዲህ አንድ ነገር ልብ የሚባል ጥያቄ ያለው ምን ይመስለኛል ሺህ ዘጠኝ መቶ ስልሳ ሰባት መስከረም ሁለት ላይ ደርግ አንድ አበይት ውሳኔ ያደርጋል። ይኸውም ውሳኔ ምንድን ነው? ሁለት የተያዙ ነገሮች ናቸው። አንደኛው ንጉሱን ያወርዳል። ሁለተኛ የዴሞክራሲያዊ መብቶችን ሙሉ በሙሉ ይገደዋል። እንግዲህ እስከ ስልሳ ሰባት እስከዚህ ወቅት ድረስ ህዝቡ በነጻነት ነበረ ሰልፍ ሲያደርግ የነበረው ወረቀት ሲበትን የነበረው ሲደራጅ የነበረው ሲወያይ የነበረው ሲነጋገር የነበረው በነጻነት ነበረ። ከካቴትም በሴት ከህዳር አካባቢ ጀምሮ ወደ ዘጠኝ ወር ስምንት ወር ገደማ የነጻነት መንፈስ ነበረ በሀገሪቱ ሰፍኖ የነበረው። መስከረም ሁለት ላይ ተንቀሳቀስ አትችሉም መገላ አትችሉም መነጋገር፣ አትችሉም መሰብሰብ፣ አትችሉም ይህን ካረጋችሁ ይህን ያክል አመት እስራት አዋጅ አወጣ እና ያ ለብዙዎቹ የተርን ፖይንት ሆነ። ከዚህ ጊዜ ጀምሮ በሶስት መሰረታዊ ጉኖች ላይ ተከፈለ የኢትዮጵያ የተቃዋሚ ኃይል አንደኛው ህወሀት እና ኦነግ የተከተሉትን ይህን መንግስት በጠመንጃ ኃይል ብቻ ነው የምንፈታተነው ነው የሚል ማንኛውም ሆነ። ሁለተኛው ትንሽ ውሎ አድሮ ቢሆን ከደርግ ጋር አብሮ እየሰሩ ደርግን ከውስጥ መቀየር የሚል የሚያሱን አቋም ነው። ሁለተኛው አቋም ከደርግ ጋር መስራት የሚል ሶስተኛው አቋም ደግሞ ያ ትውልድ በተለይ ሀብታ የያዘው አቋም ነው። ምንም እንኳን ደርግ ብዙ መብቶችን የሚገድብ አዋጅ ቢያወጣም የፖለቲካ መስኮቱ ሙሉ በሙሉ ስላልተዘጋ ያንን የፖለቲካ መስኮት ግን ማስፋት አስፈላጊና ተገቢ ነው በሚል በሰላማዊና ፖለቲካ ትግል ህዋዊ የሆነ ማለት ነው። እሱ ህጋዊ አይደለም በዛን ጊዜ ህጋዊ ልትኮን የሚችልበት ሁኔታ አልነበረም። ምክንያቱም አዋጅ አለ፣ እንዳትደራጅ በአዋጅ ተገድቧል ግን ሰላማዊ በሆነ አግባብ የፖለቲካ ትግል ማካሄድ አለብን በሚል ያተውልድ በተለይ ኢህአፓ መንቀሳቀስ ጀመረ። እነዚህ ሶስት ፈርጅ ያላቸው ትግሎች ናቸው ጎን ለጎን ሲሄዱ የነበሩት በኢትዮጵያ ታሪክ ውስጥ እስካሁንም ድረስ እንደሚታወቀው አሳዛኝም ከመጨረሻም ድረስ በትልቅ የታሪክ ጠባሳነት ጎልቶ ልዩ ስፍራ የሚይዘው የቀይ ሽብርና የነጭ ሽብር ጉዳይ ያለ አያም ከኢህአፓ የትግል ስልት አመራረጥና ከደርግ የሀይል አጠቃቀም ጋር ተያያዘ ተደርጎ እስካሁንም ድረስ በተለያዩ ታሪክ ሰዎች ይነገራል። በፖለቲከኞች ዘንድ ብርግጥ የተለያዩ አተያዮች ይኖራሉ። ይሄ በኢትዮጵያ ታሪክ ውስጥ የቀይ ሽብርና የነጭ ሽብር ሂደት በኢትዮጵያ የፖለቲካ የወደፊት እጣ ፈንታው ላይ ወይም እስካሁንም ድረስ ባለው የፖለቲካ ሂደት ላይ ምን ያሳደረው አሉታዊ ተጽዕኖ አለ ይላሉ። ከዛስ ምን ተምረናል? በአሁኑ ወቅት ነጭ ሽብር፣ ቀይ ሽብር የሚባለውን ሂደት በጣም ብዙ ትርጓሜ ይሰጡታል የተለያዩ ሰዎች። አንዳንዶቹም ብሔር ሽብር ተጀመረ የሚሉት ፍቅሬ መረድ ላይ ራባ እርምጃ ከወሰደ በኋላ ነው ይላሉ። መስከረም ሁለት ቀን፣ አንዳንዶቹ ኮርኔል መንግስቱ ላይ መስከረም አስራ ሶስት ቀን እርምጃ ከተወሰደ በኋላ ነው ይላሉ። በርከት ያሉት የታሪክ ጸሐፊዎችም ጭምር እንደገና ሌላ ተሳሳት ምደብደም አይደርሳሉ። ያ የተወሰደው ከጥር ሀያ ስድስት በኋላ ኮርኔል መንግስቱ የበላይነቱን ከያዙ በኋላ ነው የሚለዋሉ። እንደዚህ የተፋለሱ እንትኖች አሉ። የተፋለሱ ልክ ያልሆኑ አስተያየቶች አሉ። ቀይ ሽብር እሱ በመጀመሪያ ደረጃ ግልጽ መሆን ያለበት ከቀይ ሽብር በፊት ከአስራ ዘጠኝ መቶ ስልሳ ሰባት አመተ ምህረት ከጥቅምት ወር ጀምሮ ደርግ ግድያ ውስጥ ተሰማርቷል። በመጀመሪያ ደረጃ ግድያ ከተፈጸመባቸው አካላት መካከል አንዱ የመሀንዲስ ጦር ነው። መሀንዲስ ጦር ከቦ ባለሳሳት አምስት ይመስሉኛል፣ ሰባት እንደዚህ መሀንዲስ ጦር መስከረም አስራ ዘጠኝ መቶ ስልሳ ሰባት ዓመተ ምህረት ከዛ ጊዜ ይጀምራል። ከዛ ጊዜ ጀምሮ ቁጥራቸውን በትክክል አሁን ትናለይህም በብዙ መቶች የሚቆጠሩ ሰዎች ታስረዋል፣ ተገለዋል፣ ተረሽነዋል። ከደርግ አባላት መካከል ሻምበል ሲሳይ ተገለዋል፣ ሻለቃ ኪሮስ ተገለዋል፣ ጀኔራል ጌታቸው ናደው የኤርትራ ክፍል ሀገር አዛዥ ተገለዋል። በርበሬ ነጋዴዎች ተብለው ተረሽነዋል። ስርዓቶች ተብለው ተረሽነዋል። ኢትዮጵያ ላይን ሰራተኞች ተረሽነዋል። በጣም ብዙ ተገለዋል። በግድያ ደረጃ እና በዚህ ወቅት ይሄ ሂደት ከሺ ዘጠኝ መቶ ስልሳ ሰባት አመተ ምህረት እስከ ስልሳ ስምንት አመተ ምህረት ቢቀጥልም ይሄ ሲስተማቲክ የሆነ መልክ የያዘ ስርዓት ባለው መልክ የተካሄደ አልነበረም። አንድ ቦታ ሲፈነደባቸው ሌላ እንትን የላቸውም። መግደል ነው፣ እርምጃ መውሰድ ነው። እንግዲህ እንደ ማፈራራት የሚያይዛል ይመስለኛል። እና በነኝህ በሁለት አመታት ውስጥ በጣም በርካታ እንትን ተካሂደዋል በኢህአፓ ደረጃ ሁለት ነገር አጭሩ ይጠቅስልሃለሁ ሺ ዘጠኝ መቶ ስልሳ ስምንት ዓመተ ምህረት ሚያዝያ ላይ መቶ ሀያ አምስት የኢህአፓ አባላት ናቸው የተገደሉት። ምን መካከል ክበሮ ገብረ ጻድቅ የሚባል ጅማ አካባቢ የኢህአፓ የፓርቲ ዋናው መሪ ተገሎብናል። ሌሎች በርካታዎችም ተገለዋል። ድሬዳዋና ሀረርም እንደዚሁ ተመሳሳይ እርምጃ ተወስዷል። በርካታ አባላት ተገለዋል። ያ ሁሉ ሲሆን የኢህአፓ እርምጃም ምንም ምንም አልወሰደም። የነዚህ ሁሉ ችግር መነሻው ምንድነው? መስከረም ሁለት ቀን ሰባት ዓመተ ምህረት የወጣው አዋጅ ነው። እሱ አትናገሩ፣ አትሰብሰቡ፣ አትደራቀጡ ያ አዋጅ ነው እሱ። ህዝብ ደግሞ እንግዲህ በዘጠኝ ወር ተሳቀስ ቆይቷል። ከዛ በኋላም ቀጠለ እና ስለቀጠለ እንግዲህ ይሄ ፖሊሲና የህዝቡ እንቅስቃሴ ነው የሚጋጨው። ስለዚህ ያ መሰረቱ ያኛው ነው። እሱ እንግዲህ እንዳልኩ ከዛ በኋላ ደርጊያው በዛ በዛ መሰረት ግድያው ስራቱን ምን ቀጠለ። ትልቁ ቀይ ሽብርን ቀይ ሽብር የሚያደርገው ሳኔ የተደረገው መቼ ነው? ሺ ዘጠኝ መቶ ስልሳ ዘጠኝ አመተ ምህረት እንደ እንደኛ ኢትዮጵያ አቆጣጠር መስከረም ሁለት ላይ ነው የጦርነት አዋጅ ወጣ። ዶክተር ነገደ በቅርቡ ባወጣው መጽሐፍ ላይ በግልጽ አስፍሮታል። ያ አዋጅ ያንን አዋጅ ያ አዋጅ እንዴት ሊወጣ እንደቻለ እነማነማ ተሳታፊ እንደሆነ እሱ ራሱ አንድ ነበረ። ሁለተኛ ዶክተር ፍቅር መሬት ሁለት ነበረ ተስፋዬ ታደሰ የሚባል በኋላ ደርግ ራሱ የገደለው ሰው ሶስተኛ ሰው ነበረ። እና በዛንት ንስ ኮሎኔል መንግስቱ ነበሩ ሲንት እነ ጀኔራል ተስፋዬ ገብረ ኪዳን ነበሩ ይመስለኛል። እና ሌሎችም መሰማይ ልኬ ዶክተር ሰማይ ልኬ ነበሩ እነኝ እነኝ ያሉበት ሁሉም የደርግ አባል አልነበሩ። አልነበሩበት ማለት አይደለም አልነበሩበት የተወሰኑ ሰዎች ናቸው። ይህንን የጦርነት አዋጅ ያወጣሉ እና ይህን የጦርነት አዋጅ ያረቁ በነበረበት ጊዜ የአጣ ኢንፎርሜሽኑ ይደርሰው ነበረ። ምክንያቱም ኢሀፓ ደርግ ውስጥ የፓርቲ ኮሚቴ ነበረን፣ የሀፓ ኮሚቴ ነበረ። ስለነበረ በዛ በኢሀፓ ኮሚቴ አማካኝነት ሙሉ መረጃው ይደርሰን ነበረ። እና ያ የጦርነት አዋጅ እንዳይወጣ የምንችለውን ሁሉ አደረግም። ያ የጦርነትን አዋጅ ማለት ምንድን ነው? በህግ ደረጃ የሀፓ ጠላት ነው። የሀፓ አባላት በተገኙበት ሊገደሉ የሚል ነው እንግዲህ እንትኑ በህግ ደረጃ ያ ነው የቀይ ሽብር ዋናው መነሻ እንትኑ። ከዛ በኋላ እንግዲህ በህግ ደረጃ እንግዲህ እንዳልኩት ቅድም ከስልሳ ሰባት እስከ ስልሳ ዘጠኝ መጀመሪያ ከስልሳ ስምንት አመተ ምህረት መጨረሻ ድረስ ግድያዎች ነበሩ። ግን እነ እንግዲህ ግድያዎች ህግ ኖሯቸው በህግ ማዕቀፍ እንትን ሆነው ሲስተማቲክ ከሆነ ስርዓት ባለ መልክ የሚካሄዱ አልነበረም። ስልሳ ዘጠኝ መስከረም ሁለት ቀን ግን በአዋጅ ህግ የአባ ጠላት ነው፣ ዲዩ ጠላት ነው፣ የለስ ጠላት ነው። የነኚህ ድርጅቶች አባሎች በተገኙበት ይገደሉ የሚባል አዋጅ ወጣ። ከዛ በኋላ ነው እንግዲህ ቀይ ሽብር ቀይ ሽብር ሊሆነ ቻለ እና የአዋጅ በወጣበት ጊዜ ደርግ ራሱ ትልቅ ክራይሲስ ላይ ነበረ። የውስጥ ቤት ተነስቶበት ነበረ። በተለይ በኮሎኔል መንግስቱ አምባገነናዊ አገዛዝ ምክንያት የደርግ አባላት አምፀው ነበረ። አመፁ በሁለት አቅጣጫ ነው የተካሄደው። አንደኛው አመት የአየር ወለዶችንና ሌሎችን ይዞ መቶ አለቃ በእውቀቱና መቶ አለቃ ስለሺ እነሱ አመፅ አካሄዱ። ግን የነሱ አመፅ ብዙም አልሄደም፣ ተመቱ። ሁለተኛው ግን ሻምበል ሞገስ ወንደ ሚካኤልና ونحن نعمل عن هذه المسائل، ونحن نعمل على هذه المسائل، ونحن نعمل على هذه هذه المسائل، ሻምበል ሞገስ ወልደ ሚካኤል፣ የጀኔራል ተፈሪ በንቲ፣ መቶ አለቃ አለማየሁ፣ ኮርኔል ስስሀ ደሞ ኮርኔል አስራት ደስታ የነኝ ትልቁ ትልቁ ጥረታቸው ኮርኔል መንግስቱ ኃይለ ማርያምን የፍጅት ፖሊሲ ማቆምና ማስቀየር ነበረ። ትልቁ ፍላጎታቸው አስቀይሮ ኢትዮጵያን ወደ ሌላ አቅጣጫ ይዞ ለመሄድ ነበረ። አልተሳካላቸውም። እነሱን የዛ የፍጅት ሰለባ ሆኑ። እነሱ የፍጅት ሰለባ ከሆኑ በኋላ አቤታችን ከተከላካይነት ወደ አጥቂነት ተሸጋግሯል ብለው በከፍተኛ ደረጃ እንግዲህ እልቂቱን እየገፉበት ማለት ነው። እና ጥሪ ላይ ያ ነገር በከፍተኛ ደረጃ አጋፋ እንጂ ሕጉ አዋጁ የወጣው መስከረም ሁለት ቀን አስራ ዘጠኝ መቶ ስልሳ ሰባት አመተ ምህረት ነው። እና የዚህን ግንታ ምንድን ነው አነሳልን ጥያቄ። ቀይ ሽብር ቀይ ሽብር መጀመሪያ ነገር በመጀመሪያ ደረጃ ያደረገው ነገር ደርግን አጠፋው። ደርግ የሚባል ጠፋ። ከዛ የጦርነት አዋጅ ከወጣ በኋላ በተለይ ከጥር ሀያ ስድስት በኋላ ደርግ ጠፋ። ኮርኔል መንግስቱ ብቸኛ የአገሪቱ መሪ ሆነው ቁጭ አሉ። ያንን የመጀመሪያ ቀን ሽብር ያደረገው ራሱ ደርግም፣ የበላው ደርግም ደርግን በላ። ከዛ በኋላ ኮርኔል ፍስሐ ሻምበል በልከ ተረፍላ ተወግ ደረስ እዛ አካባቢ ቢኖሩም በግልጽ ኮርኔል ፍስሐ ራሳቸው በግልጽ እንዳሰፈሩት የእሳቸውን ፊት አይተው አዳሪ ሆኑ። እሳቸው ሲቆጡ የሚቆጡ እሳቸው ሲያለቅሱ የሚያለቅሱ ሆኑ። እና ደርግን መጀመሪያ ጠፋው ቀይ ሽብር አንደኛ ነገር ይመስለኛል። ሁለተኛ ቀይ ሽብር ኢትዮጵያ ለሰላሳ ና ለአርባ ለሀያ አመት ያፈራቻቸውን ሞሮች በላ ቀይ ሽብር ኮርኔል መንግስቱ የቀይ ሽብር ፖሊሲ ሰላሳ አርባ ዓመት ኢትዮጵያ ያላትን የድሀ ገንዘቧን አውጥቶ ያፈራቻቸውን ውጭ ሀገር እልክ ያስተማረቻቸውን በተለያዩ የትምህርት ዘርፎች ያስተማረቻቸውን ምሁሮች ምሁራን ያንን በሙሉ እጭ ያርጎ በላ። ሶስተኛ ቀይ ሽብር በህብረተሰብ ውስጥ ፍርሀት እስከ ወዲያኛው ከአሁን ድረስ ዘልቆ እንዲመጣ አደረገ። እስካሁን ድረስ ህዝቡ በተለይ ቀደም ያለው ድርገፍ ያለው ህብረተሰብ ያንን ጊዜ ስለሚያስታውስ ትግል ውስጥ መግባት ለለውጥ መታገል ቢያምንበት እንዲፈልግም ግን ፍርሀት ስለሚይዘው ልጆቹንም እዛ ውስጥ እንዲገቡ አይፈልግም እና ብቻ በአጠቃላይ ህብረተሰቡ በፍርሀት ቆፈን ተይዞ እንዲቆይ አደረገ። አራተኛ የሀገሪቱን እድገትን ምክንያቱም በዛን ዘመን ሀብት ያ ሁሉ እልቂት ይካሄድ በነበረበት ጊዜ ሀገሪቱ ውስጥ መጥቶ ኢንቨስት ሊያደርግ የሚፈልግ የውጭ ሰው ማምን የለም። ሀገር ውስጥም ያለው ደግሞ ተወርሶ የተወረሰበትን ተወርሷል። ገንዘብ ያለውም የነበረውም በዛ በልጭት ወቅት ልማትና የእድገት እንቅስቃሴ ውስጥ ሊሳተፍ የሚችል ማንም ሀይል አልነበርም እና ለእድገትም በጣም ትልቅ ማነቆ ነበረ እና ኋላ ላይ እስካሁን ድረስ ላለብን የልማትና የእድገት እንቅ ችግሩ መሰረቱ የቀይ ሽብር ይመስለኛል። እንግዲህ ዋና ዋናዎቹን የመኝ ናቸው። ሌሎች ብዙ በርካታ ብዙ ነጥቦችን ማንሳት ይቻላል። በነጭ ሽብሩ በኩልስ በዛ በኩል ያለው እንግዲህ ነጭ ሽብር ብለህ ሌብል ካደረግከው እንኳን በሱ ሌብል አላደረገውም። ምንድን ነው ኢህአፓ እዛ ጊዜ ያወጣው ፖሊሲ በድርጅታችን አባሎች በተለይም በዚህ በትግል ላይ በነበሩት አባሎቻችን ላይ የጠቆመ እርምጃ የወሰደ እንዲገደሉ ያደረገ በሚል በነኛ ሰዎች ላይ ብቻ ኢህአፓ እርምጃ ወስዳለሁ ብሎ ውሳኔ አደረገ። እና በዛ ጊዜ እንግዲህ የደርግ መቶ ስምንት መቶ አስር መቶ ሀያ ምናምን አባላት ነበሩ። በጭራሽ እንደምና ሰዎች ላይ ሀብታ ትኩረትም አላደረገም። የአንዳንዶቹንም ቦታዎች ቤት ምናምን ያውቅ ነበረ ፖለቲካ ድርጅቶች እንደምን የእሱንም እንደዚህ ባጠቃላይ በእሱን አባላት ላይ እርምጃ ወስዳለሁ አላለም። ግን የስራ በሻቸው ከሚጠይቀው በላይ የሄዱ ግለሰቦች ላይ እርምጃ እንወስዳለን እና ለሚያረጉት ስለነሱ ለሚያረጉት የሚወስዱት እርምጃ አጸፋ እንሰጣለን የሚል ፖሊሲ ያወጣል። ይህን ሲያደርግ ግን ምንድን ነው መጀመሪያ ሰውየውን ያስጠነቅቃል። ወረቀት ይልካል። ዘመድ ካለ ሰው ካለ ምን ካለ በእነኛ አማካኝነት ተው በሉት፣ ግን ሰውየ ከዚህ ነገር እንዲቆጠሩ አድርጉት ተብሎ አስፈላጊው ነገር ይደረጋል። ያ ሁሉ ሳይሆን ቀርቶ እንትን ሲያደርግ፣ ያው እርምጃ ይወሰዳል። በዛ ጊዜ እርምጃ የተወሰደባቸው ሊወሰደባቸው የተሞከሩ ሰዎች ማን ናቸው ብለህ ብጠይቅም፣ ዛሬ የዓለም ፍርድ ቤት የሚያሳደዳቸውን ነበረ። እነኛ ሰዎች ላይ ነበረ እርምጃ ለመውሰድ የሚሞከር የነበረው። ይህኛው አንደኛው ገጽታው ብቻ ነው እሱ ከዚህ ውጭ ግን በተለይ የከተማ ተጥቃሪ እርምጃዎች አንደኛ ና ዋነኛው መጀመሪያ ሲቋቋም የነበረው ከስልሳ ሰባት ዓመተ ምህረት ጀምሮ ነው በነገራችን ላይ ነገር የተቋቋመው ድርጅቱን ፕሮቴክት ለማድረግ ለምሳሌ ህል የማባዣ ቦታዎች ያሉን ማባዣ ቦታዎቻችንን እያስጠበቅን ነበረ እንቅስቃሴ የምናደርገው እዛ ቦታ አሁን የጸጥታ ሀይል መጥቶ እርምጃ ለመውሰድ ቢሞክር አስፈላጊውን አጸፋ መልስ ያገኛል ወይ ደግሞ መደረግ ያለበትን ብቻ ያደርጋል ከዛ ውጭ ገንዘብ ማግኘትም ምክንያቱም እኛ የሶቪየት ክልል ውስጥ ያሉ እንትኖች እርዳታ አይሰጡም ነበር የምዕራብ አለ ሰብም እርዳታ ሰብም እርዳታ የምናገኝባቸው መንገዶች ስላልነበሩ በራሳችን፣ በቅረታችን፣ በጉልበታችን፣ በአባሎቻችን እና በመሳሰለው ነበር ካሳ የምናገኝ የነበር ነው። እና ሌላው መንገድ በጉልበታችን ከመንግስት ካዝናዎች ልናገኝ የምንችላቸው መሳሪያ የሚሆን ገንዘብ የሚሆን ለዛም ተግባር ነበር እንግዲህ የምናውላቸው የነበሩ። በአጠቃላይ ግን ይህንን በተመለከተ ከስልሳ ሰባት ዓመተ ምህረት ጀምሮ እስከ ስልሳ ስምንት ዓመተ ምህረት ድረስ እጅግ በርካታ አባላት ሞተውብናል። የሀ አባላት። ሶስት ሰዎች ላይ ብቻ ነበረ ውሳኔ አድርገን እርምጃ ለመውሰድ የሞከርነው። አንዱ ላይ እርምጃ ተወስዷል። አንደኛው ደመቀ ኀርገው ይባላል። እሱም ጅማ ውስጥ ያሉትን መቶ ሀያ አምስት ቅድም የነገርኩ እነሱን ያስገደለው ሰው እሱ ነበረ። እሱን ተገኝቶ እርምጃ ወስደውበታል። ሁለተኛው እዛ መጥቶ ያሰጊያቸው ሳሚውን ያደረገው እዛን ጊዜ ሻለቃ ነበር መሰለኝ። ጌታቸው ሸረሽ የሚባል ሰው ነው። በኋላ ጄኔራል ሆኗል። እሱ ላይም ውሳኔ ተወስኖ እሱን ሳናገኝ ያውቀን አልተናል። ሶስተኛ ደግሞ በርከት ያሉ የእኛን አባላት ስም አደባባይ አውጥቶ ለመንግስት ተጠቁሞብን እርምጃን እንዲወሰድብን ያደረገ ተስፋይ ታደሰ የሚባል ነው። እሱንም አላገኘ ነው። በኋላ ደርግ ራሱ ገለጠለን በግድል አላውቅም። እና ኮርኔል መንግስት ላይ እርምጃ ሲወሰድን አደለም፣ ፍቅሬ ላይ ሲወሰድን አደለም፣ ፖሊሲ ነበረ። ያ ፖሊሲ በማንኛውም ሰው ላይ እርምጃ እንዲወስድ የሚል ፖሊሲ ነበር። እዚያ አለቃል አቶ ክፍሉ ታደሰ የኢትዮጵያ ሕዝብ አቤታዊ ፓርቲ አፓ መስራች የቀድሞው ከፍተኛ አመራር አባል ና ያ ትውልድ መጽሐፍ ደራሲ ስለ ቃለ ምልልሱ እናመሰግናለን። አቶ ካሳሁን በጣም አመሰግናለሁ።